የዲደብሊው ዜና አመሰግናለሁ። ሽቴ ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። አቶ ዘመነ ካሴ ከ9 ወራት በኋላ ዛሬ ጠዋት ከባህር ዳር ማረሚያ ቤት ከእስር መፈታታቸውን ጠበቃቸው ለዶች ቨለ ተናገሩ። አቶ ዘመነ በህግ ማስከበር ስራ ላይ የነበረን ሰው ገድለዋል በሚል ወንጀል ተጠርጥረው በቁጥጥር ስር የዋሉት ምስክረም 11 ቀን 2015 ዓ ም በባህር ዳር ከተማ ነበር። ሶማሊያ ውስጥ ባለፈው ሳምንት አልሸባብ ባደረሰው ጥቃት 54 የህብረቱ የሰላም አስከባሪ ወታደሮች መገደላቸው ይፋ ሆነም። 54ቱ ወታደሮች ዩጋንዳውያን መሆናቸውን የሀገሪቱ ፕሬዚዳንት ዩዌሪ ሙሴቬኒ አረጋግጠዋል። በሁለቱ የሱዳን ወታደራዊ ተፋላሚዎች መካከል የተኩስ አቁም የስምምነቱ ጊዜ ከተጠናቀቀ በኋላ በመዲናይቱ ካርቱም በርካታ አካባቢዎች ውጊያው ተጠናክሮ መቀጠሉን ነዋሪዎች ተናገሩ። አሜሪካና ሳዑዲ አረቢያ ደግሞ ሁለቱ ተፋላሚ ወገኖች አዲስ የሰላም ንግግር እንዲጀምሩ ጥሪ አቅርበዋል። በህንድ በደረሰ የባቡር አደጋ የሟቾች ቁጥር 280 ገደማ መድረሱን ባለሥልጣናት ተናገሩም። የባቡር የኤሌክትሪክ መቆጣጠሪያ ስርዓት ላይ የተፈጠረ ስህተት ለባቡሮቹ መጋጨት በምክንያትነት ተጠቅሷል። ምስራቃዊ ጀርመን ውስጥ በሚገኝ አንድ የስደተኞች መጠለያ በተቀሰቀሰ እሳት የአንድ ሰው ህይወት ማለፉን የአካባቢው ፖሊስ አስታወቀም። በሌሎች አስር ያህል ሰዎች ላይ ደግሞ ጉዳት ደርሷል። ዜናውን በዝርዝር አቶ ዘመኔ ካሴ ከዘጠኝ ወራት በኋላ ዛሬ ጠዋት ከባህር ዳር ማረሚያ ቤት ከእስር መፈታታቸውን ጠበቃቸው ለዶችቨለ ተናገሩ። አቶ ዘመነ በህግ ማስከበር ስራ ላይ የነበረን ሰው ገድለዋል በሚል ወንጀል ተጠርጥረው በቁጥጥር ስር የዋሉት መስከረም 11 ቀን 2015 ዓ ም በባህር ዳር ከተማ ነበር። ጉዳያቸውን ሲመለከት የቆየው የባህር ዳርና አካባቢው ፍርድ ቤት አቶ ዘመነ ካሴን የሚያስከስሳቸው ጉዳይ ባለመኖሩ ግንቦት 25 ቀን 2015 ዓ ም በነፃ እንዳሰናበታቸው ጠበቃቸው አቶ በሙሉ ታደሰ ለዶይቼ ቬለ ተናግረዋል። የአቃቤ ሕግ ምስክሮች በተገቢ ሁኔታ ተከሳሽ በተከሰሰበት አግባብ እምነት በሚጣልበት አግባብ ያላስረዱ ስለሆኑ በነጻ መከላከል ሲያስፈልገው በነጻ ተሰናብቷል በሚል የባህር ዳርና አካባቢዋ ፍርድ ቤት ውሳኔ ሰጠ። እኛም መፍቻውና ዛሰርተ ለማረሚያ ቤት አስገብተን ዛሬ እሁድ ግንቦት ሀያ ሰባት ሁለት ሺ አስራ አምስት ዓመተ ምህረት ከባህርዳር ማረሚያ ቤት ተፈጥቷል። በመጀመሪያዎቹ የጊዜ ቀጠሮዎች ሌሎች ግለሰቡ የተጠረጠሩባቸው ጉዳዮች ቢኖሩም ክሱ በዋናነት ከግድያ ወንጀል ጋር የተያያዘ እንደነበር ጠበቃው ተናግረዋል። የተጠረጠረበት በግድያ ወንጀል ነው። ክስ የተመሰረተበትም በግድያ ወንጀል ነው። መጀመሪያ የጊዜ ቀጠሮ በሚታር በሚታራበት ጊዜ ህቡ ማደራጀት ምናምን የሚሉ ሌሎች ወንጀሎችም ነበረው፣ ግን መደበኛ ክሱ ሲቀር የቀረበው በግድያ ወንጀል የወንጀል ሕጉን አምስት መቶ ሰላሳ ዘጠኝን ተላልፈዋል በሚል ክስ ተመስርቶበት የነበረ አቶ ዘመነ ካሴ ወደ ፍርድ ቤት እንደማይሄዱ ካሳወቁ በኋላ አብዛኛውን የፍርድ ሂደታቸውን በሌሉበት በባህር ዳርና አካባቢው ፍርድ ቤት ሲካሄድ መቆየቱም ተመላክቷል። አቶ ዘመነ ካሴ በአማራ ክልል የሚንቀሳቀሰውና በሰሜን ኢትዮጵያ ጦርነት ከፌዴራል መንግስት ጎን የተዋጋው የፋኖ ታጣቂ ቡድን አመራሮች መካከል አንዱ ናቸው። ታጣቂ ቡድኑ የሰሜን ኢትዮጵያ ጦርነት ካበቃ በኋላ ከክልሉና ከፌዴራል መንግስቱ ጋር ተቃቅሯል። አቶ ዘመነ የቀድሞ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ወይም ኢህአዴግ ስልጣን ላይ በነበረባቸው ዓመታት በትጥቅ መንግስትን ለመጣል ይታገል ከነበረው አርበኞች ግንቦት ሰባት የተባለው ንቅናቄ አባል እንደነበሩ የባህር ዳር ወኪላችን አለምነው መኮንን ዘግበዋል። ሶማሊያ ውስጥ ባለፈው ሳምንት አልሸባብ ባደረሰው ጥቃት 54 የህብረቱ የሰላም አስከባሪ ወታደሮች መገደላቸው ይፋ ሆነ። 54ቱም ወታደሮች ዩጋንዳውያን መሆናቸውን የአገሪቱ ፕሬዚዳንት ዩዌሪ ሙሴቬኒ አረጋግጠዋል። ሙሴቬኒ ትናንት ምሽት ባጋሩት አጭር የትዊተር መረጃ አዛዣቸውን ጨምሮ 54 ወታደሮቻችን ተገድለው አግኝተናቸዋል ብለዋል። ለጥቃቱ አልሸባብ ሙሉ ኃላፊነቱን እንደሚወስድ ወዲያው ነበር ያስታወቀም። በአፍሪቃ ህብረት የሚደገፉትና የሶማሊያ መንግስትን የሚወግኑ ኃይሎች በታጣቂ ቡድኑ ላይ መጠነ ሰፊ ጥቃት ከከፈቱበት ያለፈው ነሐሴ ወር ወዲህ በታጣቂ ቡድኑ ከደረሱ ጥቃቶች ሁሉ ከፍተኛው ነው ተብሎለታል። ታጣቂ ቡድኑ ከመዲናይቱ ሞቃዲሾ በደቡባዊ ምዕራብ አቅጣጫ 120 ኪሎ ሜትሮች ርቆ በሚገኘው የዩጋንዳውያን የጦር ሰፈር ላይ በተሽከርካሪ ላይ የተጠመደ ቦምብ በማፈንዳትና ድንገተኛ ሩምታ በመክፈት ጥቃት ማድረሳቸውን የአካባቢውን ነዋሪዎች ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። በሶማሊያ ኢትዮጵያን ጨምሮ ከዩጋንዳ፣ ቡሩንዲ፣ ጅቡቲና ኬንያ የተውጣጡ 20 ሺ ያህል የሰላም አስከባሪ ወታደሮች በማዕከላዊና ደቡባዊ የአገሪቱ አካባቢዎች መስፈራቸው ተገልጿል። በሁለቱ የሱዳን ወታደራዊ ተፋላሚዎች መካከል የተኩስ አቁም ስምምነቱ ጊዜ ከተጠናቀቀ በኋላ በመዲናይቱ ካርቱም በርካታ አካባቢዎች ውጊያው ተጠናክሮ መቀጠሉን ነዋሪዎች ተናገሩ። አሜሪካና ሳዑዲ አረቢያ ደግሞ ሁለቱ ተፋላሚ ወገኖች አዲስ የሰላም ንግግር እንዲጀምሩ ጥሪ አቅርበዋል። ሁለቱ ወገኖች ጦርነቱን ለዘለቄታው እንዲያቆሙ የሚያስችል አዲስ የተኩስ አቁም ስምምነት እንዲደርሱ ጥሪ መቅረቡን ሳዑዲ አረቢያ ዛሬ አስታውቃለች። የሁለቱን ተፋላሚዎች በማሸማገል ስራ በዝቶባቸው የሰነበቱት አሜሪካና ሳዑዲ አረቢያ የተኩስ አቁሙን ስምምነት ማስቀጠል እንዲቻል ከሁለቱ ወገኖች ተወካዮች ጋር ንግግር መቀጠላቸውን የዜና ምንጩ አክሏል። ሀገራቱ ዛሬ ባወጡት መግለጫቸው ደግሞ ውይይቶቹ የሰብአዊ እርዳታ ተደራሽነት ላይ ማተኮሩን ገልጸዋል። በሁለቱ ወገኖች መካከል ዛሬ ቀጥሎ እየተደረገ ባለው ውጊያ ደግሞ አንድ የጦር አውሮፕላን ኦምዱርማን ከተማ ውስጥ መውደቁን የአይን ምስክሮችን ጠቅሶ ሮይተርስ ዘግቧል። የጦር አውሮፕላኑ ስለ መውደቁ ከብሔራዊ የጦር ኃይሉ ማስተባበያም ሆነ ማረጋገጫ አልተሰጠበትም። ሰባት ሳምንታትን ያስቆጠረው የሱዳኑ ግጭት ከ1800 በላይ ሰዎች ሲገደሉ፣ ሌሎች በሺዎች የሚቆጠሩ ጉዳት ደርሶባቸዋል ከ1.2 ሚሊዮን በላይ የሚሆኑት ደግሞ ከቤት ንብረታቸው ተፈናቅለዋል፣ አሊያም ተሰደዋል። ይህ ዶቼ ቬለ ነው። በህንድ በደረሰ የባቡር አደጋ የሟቾች ቁጥር 280 ገደማ መድረሱን ባለሥልጣናት ተናገሩ። የባቡር የኤሌክትሪክ መቆጣጠሪያ ስርዓት ላይ የተፈጠረ ስህተት ደግሞ ለባቡሮቹ መጋጨት በምክንያትነት ተጠቅሷል። በመቆጣጠሪያ ጣቢያው በነበሩና በተፈጠረው ስህተት እጃቸው ያለበት የተባሉ ሰዎች ከባድ ቅጣት እንደሚጠብቃቸውም ተገልጿል። የባቡሮቹ ግጭት በደረሰበት አካባቢ ባቡሮቹን ከሐዲዶቹ ላይ የማንሳትና አካባቢውን የማጽዳት ስራ እየተከናወነ መሆኑን የአካባቢው ባለስልጣናት ተናግረዋል። በአስርተ ዓመታት የሚቆጠሩ ዓመታት ውስጥ አስከፊ ነው የተባለለት ከትናንት በስቲያ አርብ የባቡር አደጋ ዛሬ ጠዋት ላይ ወጥቶ የነበረ ዘገባ የሟቾቹን ቁጥር 300 አድርሶ ነበር። ነገር ግን ኋላ ላይ ቁጥሩ እንዲስተካከል ተደርጎ 275 ሰዎች መሞታቸው ሲረጋገጥ ከዘጠኝ መቶ በላይ የሚሆኑት ደግሞ የተለያየ መጠን ያለው ጉዳት እንደደረሰባቸው የአሶሽትድ ፕረስ ዘገባ ያመለክታል። የሕዝብ ማጓጓዣ ባቡሮቹ 2296 ሰዎችን ጭነው ይጓዙ እንደነበር የገለጹት የባቡር መጓጓዣ ባለስልጣናት ባቡሮቹ ከልክ ያለፈ ፍጥነት ላይ አልነበሩም ብለዋል። በህንድ በ14,000 ባቡሮች የታገዙ ከ22 ሚሊዮን በላይ መንገደኞች በየቀኑ ይጓጓዛሉ። ምስራቃዊ ጀርመን ውስጥ በሚገኝ አንድ የስደተኞች መጠለያ ጣቢያ በተቀሰቀሰ እሳት የአንድ ሰው ህይወት ማለፉን የአካባቢው ፖሊስ አስታወቀም። በሌሎች አስር ያህል ሰዎች ላይ ደግሞ ጉዳት ደርሷል። ቱሪንግያ ግዛት ውስጥ በምትገኘው የአፖልዳ ከተማ ዛሬ ሊነጋጋ አካባቢ የእሳት አደጋው የደረሰበት የስደተኞች መጠለያ ህንፃ ሶስት መቶ ያህል ሰዎችን እንደሚያስጠልል ፖሊስ ገልጿል። አደጋው እንደደረሰ በህንፃ ውስጥ የነበሩ ሰዎችን ማስወጣት ተችለው እንደነበር የገለጸው ፖሊስ ነገር ግን አንድ የዘጠኝ ዓመት ታዳጊ መሰወሩንና ምናልባትም ከቃጠለው በኋላ የተገኘው በእሳት ተቃጥሎ የተገኘው አካል የታዳጊው ሳይሆን እንዳልቀረ ተገምቷል። የእሳት አደጋው በደረሰበት ወቅት ሁለት መቶ ሃምሳ ያህል ሰዎች በህንፃ ውስጥ እንደነበሩም ፖሊስ ገልጿል። በቃጠለው ጉዳት የደረሰባቸው አስሩ ሰዎች ወደ ሕክምና ጣቢያ መወሰዳቸውን አሶሺየትድ ፕሬስ ዘግቧል። ለእሳት አደጋው መቀስቀስ ምክንያት ለጊዜው የተባለ ነገር የለም። ነገር ግን ስደተኞቹን በአቅራቢያ ሄርምስዶርፍ ወዳለ ሌላ የስደተኞች መጠለያ መዘዋወራቸውን የአካባቢው አስተዳደር ቃል አቀባይ ለጀርመን ዜና ምንጭ ዲፔ ነግረዋል። ስደተኞቹ የየት ሀገር ዜጎች ስለመሆናቸው በዘገባው የተባለ ነገር የለም። ይህ ዶችቨለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። አቶ ዘመነ ካሴ ከዘጠኝ ወራት በኋላ ዛሬ ጠዋት ከባህር ዳር ማረሚያ ቤት ከስር መፈታታቸውን ጠበቃቸው ለዶች ቨለ ተናገሩ። አቶ ዘመነ በህግ ማስከበር ስራ ላይ የነበረን ሰው ገድለዋል በሚል ወንጀል ተጠርጥረው በቁጥጥር ስር የዋሉት መስከረም 11 ቀን 2015 ዓ.ም ም በባህር ዳር ከተማ ነበር። ሶማሊያ ውስጥ ባለፈው ሳምንት አልሸባብ ባደረሰው ጥቃት 54 የህብረቱ የሰላም አስከባሪ ወታደሮች መገደላቸው ይፋ ሆንም 54ቱም ወታደሮች ዩጋንዳውያን መሆናቸውን የሀገሪቱ ፕሬዚዳንት ዩዌሪ ሙሴቬኒ አረጋግጠዋል። በሁለቱ የሱዳን ወታደራዊ ተፋላሚዎች መካከል የተኩስ አቁም ስምምነቱ ጊዜ ከተራዝ ከተጠናቀቀ በኋላ በመዲናይቱ ካርቱም በርካታ አካባቢዎች ውጊያው ተጠናክሮ መቀጠሉን ነዋሪዎች ተናገሩ። አሜሪካና ሳኡዲ አረቢያ ደግሞ ሁለቱ ተፋላሚ ወገኖች አዲስ የሰላም ንግግር እንዲጀምሩ ጥሪ አቅርበዋል። በህንድ በደረሰ የባቡር አደጋ የሟቾች ቁጥር 280 ገደማ መድረሱን ባለስልጣናት ተናገሩም። የባቡር የኤሌክትሪክ መቆጣጠሪያ ስርዓት ላይ የተፈጠረ ስህተት ደግሞ ለባቡሮቹ መጋጨት በምክንያትነት ተጠቅሷል። ምስራቃዊ ጀርመን ውስጥ በሚገኝ አንድ የስደተኞች መጠለያ ሕንፃ በተቀሰቀሰ እሳት የአንድ ሰው ሕይወት ማለፉን የአካባቢው ፖሊስ አስታወቀ። በሌሎች አስር ያህል ሰዎች ላይ ደግሞ ጉዳት ደርሷል። ዜናው በዚሁ አበቃ። ጤና ይስጥልኝ።